voice of America የኦሮሞ ነጻነት ግንባር አዲስ አበባ ጉለሌ የነበረውን የቀድሞ ጽህፈት ቤቱን ከ26 ዓመታት በኋላ ዛሬ በይፋ ከፈተ። የጽህፈት ቤቱ መከፈት ከመንግሥት ጋር ከነበረው ስምምነት አንዱ መሆኑ የተገለጠ ሲሆን ኦነግ ለዜጎች መብት መከበር ከሚሰሩ ድርጅቶች ጋርም ለመስራት ዝግጁ መሆኑን አስታውቋል። ሙክታር ጀማል ዝርዝሩን ልኮልናል። ከደርግ ውድቀት ማግስት ቻርተሩን አቋቁመው ወደ ሀገር ከገቡ የፖለቲካ ፓርቲዎች ውስጥ አንዱ የነበረው የኦሮሞ ነጻነት ግንባር ዋና መስሪያ ቤቱን ጉለሌ እንቁላል ፋብሪካ ተብሎ የሚጠራው አካባቢ ነበር መስርቶ ሲንቀሳቀስ የነበረው። ከተወሰነ ቆይታ በኋላ ከኢህአዲግ ጋር በተፈጠረ አለመግባባት የኦነግ መስሪያ ቤት መዘጋቱን ነው ዛሬ ከ26 ዓመት በኋላ ተመልሶ በተከፈተው ጽፈት ቤታቸው መግለጫ የሰጡት የኦነግ ቃል አቀባይ አቶ ቶሌራ አደባ። ስምምነት ላይ በተደረሰበት ወቅት አንዱ የተግባባበት ነገር ቢኖር የነበረውን ጽፈት ቤት መልሶ ለመክፈት በበኩላቸው እገዛ እንዲያደርጉ ነበር። ከዛም ውስጥ እንግዲህ የገቡትን ቃል በተግባር ተርጉመው ይኸው ዛሬ ይህ ጽሕፈት ቤት ተከፍቶ ልናይ ችለናል። በዚህም ውስጥ እንግዲህ በዚህ አጋጣሚ የኦሮሞ ነጻነት ግንባር የኢትዮጵያ ፌዴራላዊ መንግስትና የኦሮሚያ ክልላዊ መንግስት ከፍ መለጫ ምስጋናውን የዚህ ጽፈት ቤት ተመልሶ መከፈት ታሪካዊና የኦሮሞ ነጻነት ግንባር ሂደቱን ለማከናወን ትልቅ መሰረት የሚሆንለት መሆኑንም ገልጸዋል። የዚህ ጽፈት ቤት መልሶ መከፈት ኦነግ ከመንግስት ጋር አስመራ ተነጋግሮ ከነበረው ስምምነት አንደኛው መሆኑን የገለጹት አቶ ቶሌራ አደባ ጽፈት ቤቱ ድርጅቱ እንቅስቃሴውን የበለጠ እንዲያደርግ የምርጫ ቦርድ መስፈርትን አሟልቶ የተሻለ እንዲሰራ መሰረትም እንደሚሆነው አቶ ቶሌራ አንስተዋል። በመቀጠልም በሀገር ውስጥ ካሉ የዜጎችን ፍላጎት ከሚያከብሩ ድርጅቶች ጋር በጋራ እስከ አብሮ መስራት የሚንቀሳቀሱ ስለመሆኑ ተናግረዋል። ወደፊትም በተቻለ መጠን የምንዋህልበትን መንገድ ለማበጀት እየሰራ ነው፣ ሁላችን በበኩላችን ያልተቻለን ደግሞ ልዩነቶቻችንን አቻችለን የኦሮሞን ህዝብ፣ በተለይ የኦሮሞን ህዝብ በአጠቃላይ ደግሞ የሀገሪቱን ህዝቦች ጥቅም የምናስገድልበትን መንገድ እያፈላለግ ነው ማለት ነው። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ። Cut this out